የሦስት ልጆች እናት የሆኑት ወይዘሮ ብዙነች ገብሬ ከሥራ ባልደረባቸው የቤት መቤት ጋር ከጎንደር ከተማ ስድስት ኪሎ ሜትር ያህል ወጣ ብሎ ወለቃ በሚባል መንደር የሚኖሩ ናቸው። ግማሽ የዘመዶቻቸው የቤተ እስራኤላውያን አባል በመሆናቸው የተወሰዱ ሲሆን፣ እነዚህ ቀሪዎቹ ዕጣ ፈንታቸው ከወረሱት ባህላዊ የእጅ ሥራ ሙያ በተለይ ለአገር ጎብኞች በመሸጥ የሚተዳደሩ ናቸው። ሂዷል እና ያው እኛ ዝም ብለን ስለምንሰራ ነው። ግን አንወስደም ያው ክርስቲያን በእናታችን ስለሆነ አንወስደና አሉ። ሀያ አመት የሆናቸዋል ቀበሌ ስራ ስምንት አሉ ዲቃና ስለሆን ኩኝ አላቋጠረኝም ጥሎ ነ ሄደ። የኔ አባት ማለት ነው። ህፃን የነበርኩና አላውቅም። ያው በቃ የእነሱን ስዕል እንትን ጭቃቸውን እያዩ ሰራሉ። እያየሁ ነው የለመድኩት ዝም ብዬ ዘወትር ሄዱትን እያየሁ ለመድኩት የዚህ ህብረተሰብ አባላት ቤተ ዘመድ በተበታተነበት ሁኔታ ለህፃናት የማንነት ጥያቄን ለመመለስ አዳጋጅ እንደሆነባቸው መገንዘብ ያስችላል የ13 ዓመቷ ህፃን አባትየዋ ወደ እስራኤል ሄዶ የተቀላቀለ ከዘመድ ጋር የምትኖር እና እንዲሁ ጎረቤቷ ወጣት ሁኔታውን በዚህ አይነት መልኩ ገልጸውታል አባቴ እስራኤል ሀገር መጦ ነበር። ግን ከአስር አመት በፊት ሂዷል። እናቴ ግን አሁን የለችም። ከክስቴ ጋር ነው ምኖር። አሁን የእናቴን ክርስቲያን እምነት ነው ምከተል። ክስቶች ድሮ ከዚህ እስራኤሎች ሲሰሩ ስለነበር እንደዚህ ቅርጻቅርጽ ነገሮችን እነሱ ሲያዩ ስለነበር ሲሰሩ ይሄን እየሸጥኩ ትምህርቴንም ይማራሉ። መሄድ ማልችለው ምክንያት እናቴ ክርስቲያን የነበረች ደግሞ መጦ ጠይቆን ከሄደ በኋላ ወረ የለም ደግሞ እናቴ ስለሞተች ማን ያፈላልገዋል? ማን ይጽፍለታል? ይህም ሆኖ ሳለ የአይሁድ አምልኮ ቤትን ሲናጎግን በመጠበቅ ላይ የሚገኙት ወይዘሮ አያልነሽ አራጋው እና የጥበቃ ባልደረባቸው ያስረዱት እየጠበቅነ ነው ያለን። ይኸው ሀያ አራት ዓመት ሄደው እስካሁን እየጠበቅነ ነው ያለን። ስርዓት ሌላ ምናውቀው የለንም። ያው ጥለውት ሄዱ። እኛ ዝም ብለን በጥበቃ ነው የምንጠብቀው። ያለ የእኔ እህቴ ልጅ እዛ ናት። አዎ ቆይታለች። ማን ይወስደኛል? እሷ ባሏ አይሁድ ስለሆነ ነው ሄደች። በባሏ ሶስት ወልዳለች። የተሞከረ ሌላ አንዲቱ የእህት የልጅ እሷ ያሳደገቻት ነበረች። አዲስ አበባ ወስዳት ተመለሰች። ያው መልሰዋታ ልጇም አይደለች ብለው ጠቁመውባት ምናምን ተብሎ ተመለሰች። ያሳደግኳት ብላ አስሞልታ ልጄ ናት ብላ ኖራለች። እንግዲህ የተሳሳተ ልጇ ለመሆኗ ሲታወቅ ቀረች። እኔማ ክርስቲያን ነኝ፣ የወለድኩበትም የለ እሷ ስለወለደች ደ በልጁ ምክንያት ይከዳል። ቀደም ሲል የአካባቢው ነዋሪ የነበሩ ወደ እስራኤል ሄደው የተቀላቀሉ በትዳር ላይ የሚገኙት ለልጆቻቸው የትውልዳቸውን ስፍራ በማስጎብኘት ላይ ሳሉ ያጋጠሙኝ አቶ ፋሲል ለገሰ ይባላሉ። ልጆቼን ላሳያቸው፣ ኢትዮጵያ እኔ ይመላለሳለሁ በስራ ምክንያት ግን ልጆች መጠ እንዳው ብ እዚያው ነው የወለድኳቸው። ለመጀመሪያ ጊዜ ነው ልጆች ወደዚህ ይዣቸው ስመጣ። በዚህ የሚናገሩት ብራይስት ነው። አማርኛ ያው የእናታቸው አባታቸው ቋንቋ ስለሆነ ለማስተማር ከፍተኛ ጥረት እያደረግን ነው። የቀሩት የአካባቢው እህቶቻቸው እና ወንድሞቻቸው በቀጣዩ ጊዜያት በተቀረጸው ፕሮግራም መሰረት እንደሚሰባሰቡ በእርግጠኝነት ይተነብያሉ። ለምሳሌ የሚሰራው በእስራኤል ኢትዮጵያ ቴሌቪዥን ጣቢያ ነው። ዋና ስራ አስኪያጅ ነው። ስለዚህ እናውቀዋለን ፕሮግራሙን አሁን በቅርብ ጊዜም እንደገና አዲስ ፕሮግራም አለ። ጥቋርቶ የቀሩትን ለማዋሃድ ጥረት ይደረጋል እንጂ ምንጊዜም ወንድሞቻችን ናቸው፣ እህቶቻችን ናቸው፣ አይረሱም። በጎንደር መሀል ከተማ ደግሞ ገነት በሚባል ስፍራ የቤተ እስራኤላውያን አባላት የጸሎት ቤት ሲናጎግ በሚገኝበት ወደ እስራኤል ለመጓዝ የተመዘገቡ የሚጠባበቁት ናቸው። ወደ ስድስት ሺህ አካባቢ እንደሚሆኑ የገለጹልኝ የሃይማኖቱ አስተማሪ ጋሻው አብነት የሚባል ወጣት ነው። ጌታቸው ተድላይ ለጊዮርጊስ ለዶችቬል ራዲዮ ከአዲስ አበባ